ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከምሽቱ 3 እስከ 4 ሰዓት የምናሰማውን የዛሬ ቅዳሜ ፕሮግራም ጀመርን። ጤና ይስጥልን አድማጮች፣ እንደምንላቸው አምሽታቸዋል። ዕለተ ቅዳሜ የካቲት 11 ቀን 2009 ዓ.ም ነው። ዛሬ ንጉሱ ታምሬ የሚያቀነባብረውን ፕሮግራም እየመራ ያለሁት አዲሱ አበበነኝ መልካም ምሽት እመኛለሁ። ከዜናው ቀጥለን ልዩ የቅዳሜ ፕሮግራም እናቀርባለን። የትራምፕ አስተዳደርና ፖለቲካዊ ችግሮቹ በሚል ርዕስ የቀረበ ከእንግዳ ጋር ውይይት የሚደረግበት ፕሮግራም ነው። በመጨረሻዎቹ ደቂቃዎች ግማሽ ሰዓቱን ማለት ነው፣ በሙዚቃ ቃና እየተዝናናችሁ እስከ ማጠቃለያ ዜና ማሰሚያ ድረስ ትቆያላችሁ። መልካም ምሽት። አሁን ዜናው። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በዚህ የአውሮፓውያን 2017 ዓ ም ብዙ መቶ ሺህ የሶማሊያ ህጻናት ይራባሉ ሲል የተባበሩት መንግስታት ድርጅት አስጠንቅቋል። 180 ሺዎቹ ልጆች አጣዳፊ ነፍስ ሀድን እርዳታ የሚያስፈልጋቸው መሆኑንም ነው ድርጅቱ ያስታወቀው። በከፋ ሁኔታ የተጠቁት ቤይና ባኩል የተባሉት የደቡቡ፣ በሰሜን ደግሞ ሳናግና ሱል የሚባሉ ክፍለ ግዛቶች ናቸው ቸው። በእነዚህ አካባቢዎች ያለው ሁኔታ የከበደ ችጋር አፋፍ ላይ ደርሷል ብሏል። የተባበሩት መንግስታት ከደቡብ ሱዳን ከፍተኛ ባለስልጣናት አንዱ የሆኑት የሰራተኛ ጉዳይ ሚኒስትሩ ጋብርኤል ዱኦ ፕላም ስራቸውን በፈቃዳቸው ለቀዋል። ይህን ያደረጉት የፕሬዚደንት ሳልቫኪር አስተዳደር ለሀገሪቱ ችግሮች መፍትሄ ለማምጣት ባለመቻሉ ነው ብለዋል በመልቀቂያ ደብዳቤያቸው የየመን መንግስት ወታደሮችና የሁቲ ጎሳ አማጽያን ተዋጊዎች ከባድ ውጊያ ማካሄዳቸው ተዘግቧል። የተዋጉት ለሁቲዎቹ አማጽያን ዋና የጦር መሳሪያ በድብቅ ማስገቢያ በሆነችው የወደብ ከተማ መሆኑ ታውቋል። በቅርብ ቀናት ሁለቱም ወገኖች ሞካ ወደብ አካባቢ ያሉ ግዛቶችን አንዴ ሲቆጣጠሩ፣ አንዴ ሲነጠቁ ቆይተዋል። ተንታኞች እንደሚሉት የአማጽያኑን የመሳሪያ አቅርቦት መስመር ለመቁረጥ የየመን ባለስልጣናት በ በዚህ አካባቢ የሞት የሽረት ትግል ሊያደርጉ የተነሱበት ነው። ዩናይትድ ስቴትስና አውሮፓ ሰላማዊና የበለጸጉ ሲሆኑ የመላውን ዓለም ሰላምና ብልጽግና ማራመድ እንደምንችል ታሪክ የሚመሰክረው ይሆናል አሉ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ። ምክትል ፕሬዚደንቱ ዛሬ ሚዩኒክ ላይ የጸጥታ ጉባኤው ላይ ባሰሙት ንግግር ፕሬዚደንት ዶናልድ ትራምፕን ወክዬ፣ ይህን ማረጋገጫ እሰጣችኋለሁ፣ ዩናይትድ ስቴትስ ኦፍ አሜሪካ ኔቶን አጥብቃ ትደግፋለች ብለዋል። በመጨረሻም ከ30 ሺህ በላይ ኢትዮጵያውያን በወራሪው የፋሽስት ጣሊያን ጦር የተጨፈጨፉበት 80ኛ አመት ነገ በኢትዮጵያና በመላው አለም ባሉ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች ዘንድ ታስቦ ይውላል ነገ እሁድ የካቲት 12 አዲስ አበባ ላይ የሚካሄደውን ስነ ስርዓት አስመልክቶ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆቴ መስፍን ለአሜሪካ ድምፅ አብራርተዋል ሰሎሞን አባተ ነው ያነጋገራቸው ይህንን ቀን በትካዜ በሐዘን ውድለት ከአንድ ሰዓት ተኩል ከጠዋቱ ጀምሮ በፖሊስ ባንድ ስድስት ኪሎ ላይ ይጀመርና የከተማው ህዝቦች እስከ ሁለት ሰዓት ድረስ በሚደርሱበት ጊዜ ከተማው አስተዳደር ተወካይ በዚሁ አጋጣሚ የተወክሉት ይመጡና በርካታ አርበኞች በሚገኙበት የአበባ ጉንጉን በሐውልቱ ስር ይቀመጣል። ይህ በሚሆንበት ጊዜ የጥንታዊ ጀግኖች አርበኞች ማህበር ከዚህ በፊት ሲደረግ በነበረው አይነት ሳይሆን ጥቁር በንድ እጅጋችን ላይ አድርገን ጠዋፍ መብራት ይዘን ስድስት ኪሎ ሐውልቱን ከበን ለህብረት ተሰቡና፣ ለአገሩ የነበረውን ሰቆቃ የነበረውን አሰቃቂ ጭፍጨፋ በበለጠ እንዲረዳው ለማድረግ ፕሮግራም ተይዘዋል። እዛም ወደ ሦስት ሰዓት ተኩል ላይ ወደ ቅድስት ስላሴ ካቴድራል በመሄድ የጸሎት ፍታት ይደረጋል። ምናልባት ፓትርያርኩ ይገኛሉ የሚል ግምት አለን። ልጅ ዳንኤል ጥቁር ባንድ ያሉት ቱቢት ነገር እጅ ላይ የሚታሰር ማለት ነው ነው። አርበኞች ብቻ ናቸው የሚያደርጉት ወይስ ማንም እንዲያደርግ ነው ይሄንን እናንተ ጥሪ የምታደርጉት? እኛ እንግዲህ ይሄንን ጥሪ ያደረግነው በሰልፉ ላይም የምንገኘው የጥንታዊ አርበኞች ማህበር አባሎች እና ከዚህ ጋር በተያያዙ ነው። ህብረተሰቡ ፈልጎ ካደረገው መልካም ነው፣ ግን ከዚህ በፊት ሲደረግ አልነበረም። ሰልፉ ላይም እንደሚታወቀው ሰው በትካዜ በሚቀመጥበት ጊዜ ዋናው ነገር ወጣቶች ኢትዮጵያውያኖች ብዙውን ጊዜ ይህንን የካቲት አስራ ሁለትን በደንብ ያልተረዱ ስለሆኑ ይሄ ወጣቱን ይቀሰቅስ ተመልሰዋል። ወጣቱ የበለጠ እንዲረዳው ያደርጋል በሚል ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዜናውን አደመጥን። አድማጮቻችን፣ ወደሚቀጥለው ፕሮግራም እናልፋለን። በድጋሚ መልካም ምሽት እንመኛለን። የትራምፕ አስተዳደርና ፖለቲካዊ ችግሮቹ። በዩናይትድ ስቴትስ ገና አምስት ሳምንት እንኳን ያልሞላው የፕሬዝዳንት ዶናልድ ትራምፕ አስተዳደር በርካታ ችግሮች ገጥመውታል። ከትናንት ትናንት በስቲ ሐሙስ በደረሰው ብንነሳ እንኳ በሳምንቱ መግቢያ ላይ ሥልጣን በገዛ ፈቃዳቸው ለለቀቁ የተባሉትን የብሔራዊ ጸጥታ አማካሪ ጀኔራል ማይክል ፍሊን እንዲተኩ በፕሬዝዳንት ትራምፕ አዲስ የታጩት ረዳት የባሕር ኃይል አዛዥ አድሚራል ሮበርት ሃርዋርድ ፍቃደኛ አለመሆናቸውን ገልጠዋል። ከዚያ ቀደም ሲል ፕሬዝዳንት ትራምፕ ከመገናኛ ብዙሃኑ ጋር ያላቸው አለመግባባት እንዳለ ሆኖ ሥልጣናቸውን በመጠቀም ያወጡት የጉዞ እገዳም በፍርድ ቤት ተይዞባቸዋል። አስተዳደራቸው ከሩሲያ ጋር አለው ተብሎ የሚጠረጠረው ሁኔታም ምክር ቤቱ እያጣራ መሆኑ ይዘገባል። በእነዚህና ሌሎች ጥያቄዎች ዙሪያ የባለሙያ አስተያየት ይዘናል። ከላንሲንግ ሚሽጋን፣ ከቸሪንግ ዩኒቨርስቲ የታሪክ መምህር ሕዝቅኤል ጋቢሳ ናቸው የምሽቱ እንግዳችን። ያወያያቸውና የፕሮግራሙ አቅራቢ ሶሎሞን ክፍሌ ነው። ፕሮፌሰር እዝቅኤል ጋቢሳ፣ በቅድሚያ ለዘወትር ትብብሮ በእኔና አድማጮቻችን ስም ምስጋና ላቅርብ። አመሰግናለሁ ሰለሞን። በቅድሚያ ስቲ የኢሚግሬሽኑን ጉዳይ ላንሳ። ፕሬዚደንታዊ የጉዞ እገዳውን በተመለከተ ፍርድ ቤቱ የደረሰበትን ውሳኔ እንዴት አገኙት እርሶ? እኔ እንግዲህ የፖለቲካ ሁኔታውን ካልሆነ በስተቀር በሕግ በኩል ብዙም እውቀት የለኝም። ነገር ግን እዚህኛው ላይ ምንም የሚያስተጓጉል ነገር የለውም። አንደኛ ጥያቄው የቀረበው ከሳቸው ዘንድ ጥያቄው የቀረበው እስላሞች የሆኑ ሰዎች ሙስሊሞች የሆኑ ሰዎች ከሰባት አገር ውስጥ ወደ አሜሪካን እንዳይገቡ ለተወሰነ ጊዜ ያደረጉት ነገር በቀጥታ የአንድ አገርን ህዝብ ወይም ደግሞ የአንድ ሃይማኖትን ተከታዮች በማነጣጠሩ ምክንያት ይሄ ከአሜሪካ የህገ መንግስት መብት ጋር የሚጻረር ነው ስለተባለ በዚህ አይነት ሊቀጥል አይችልም። ምክንያቱም እንዲህ አይነቱ እገዳ አገርን በጅምላ ያነጣጠረ ወይም አንድ የሀይማኖት ተከታዮችን በጅምላ ያነጣጠረ ህዝብን መብት አይጠብቅም። የሀገሪቱንም ስታትዩት ማለት በየጊዜው የተላለፉ የኢሚግሬሽን አስተዳደ- ህጎችን በኮንግረስ የተላለፉትን ስለሚጥስ ፕሬዚደንቱ ይሄንን ለማድረግ ህገ መንግስታዊ ስልጣን የላቸውም የሚለው ነገር ስለሆነ በዚህ በኩል በህገ መንግስቱ እና በምክር ቤቱ በተላለፉ ህጎች የሚጥስ ነው ስለተባለ፣ ይሄ ውሳኔ ተሰጥቷል። ይሄ እንግዲህ ህግን የሚመለከተው ወገን ነው። ሁለተኛው የፖለቲካ ወገንን በሚመለከትም እንዲህ አይነቱ ነገር አሜሪካን ውስጥ ላሉ የአሜሪካ ዜጋ የሆኑ እስላሞችንም ስለሚጎዳ፣ በተለይም ደግሞ አሜሪካን በውጭ ሀገር በተለይም የሙስሊም ሃይማኖትን በሚከተሉ አገሮች ውስጥ የሚያደርሰው ችግር በተለይ ደግሞ በአሜሪካን የሽብርተኝነትን ለመዋጋት በምታደርገው ጥረት ላይ ከፍተኛ አሉታዊ የሆነ እርምጃ ስለሆነ በፖለቲካ በኩል የማያዋጣ ስለሆነ ተቃውሞ በዚህ ምክንያት ከፍ ብሏል። ይሄ እንግዲህ ከፖለቲካ ተቃዋሚዎቻቸው ብቻ ሳይሆን ከፖለቲካ አጋሮቻች ነው ናቸው ከሚባለው ከራሳቸው ፓርቲም በተነሳ ምክንያት ስለዚህ በህግ በኩልም ይሁን በፖለቲካ በኩልም የማያዋጣ ነገር ስለሆነ እሳቸውም ራሳቸው ይህንን ተቀብለው በፍርድ ቤት ውስጥ ከምዋጋ አዲስ ትእዛዝ አወጣ ይሻላል ብለው እንዳፈገፈጉ ነው ነው የሚታየው። እንደዚህ ነው የሚታየኝ ለእኔ። ፕሮፌሰር እዝቄል እንደሚያውቁት ደግሞ ሚስተር ትራምፕ ሌላ ፕሬዚደንታዊ ትእዛዝ አወጣለሁ ብለዋል በመጪው ሳምንት። እርግጥ መመሪያዎቹ ከመውጣታቸው በፊት መነጋገሩ አስቸጋሪ ሊሆን ይችላል። ግን በአጠቃላይ የጉዞ እገዳው በሰባት አብዛኞቹ የእስልምና እምነት በሚከተሉ ሀገሮች ህዝቦች ላይ ያነጣጠረ በመሆኑ ብዙዎች በሃይማኖቱ ላይ እንጂ በአሸባሪዎች ላይ አይደለም ይላሉ። የእርሶ አስተያየት በዚህ ላይ? ይህም በማስረጃ ደረጃ ካየ ነው። እነዚህ የተጠቀሱት ሰባት ሀገሮች ባለፉት አርባ አመታት ውስጥ አንድ የፖለቲካል ሳይንስ ምሁር አጥንቶ ባቀረበው ጥናት መሰረት ከእነዚህ ሰባት ሀገሮች የመጡ በአሜሪካን መንግስት ወይም ህዝብ በአሜሪካን መንግስት ይዞታ ወይም በአሜሪካን ዜጎች ላይ አንዳች ነገር አንዳች የሽብር እርምጃ አልፈጸሙም። ዚሮ ነው። ከሁሉም ቦታ የመጣው በአሜሪካን ላይ ደግሞ በውጭ ሀገርም ይሁን በአገር ውስጥም በዜጎቹም በአሜሪካን መንግስት ይዞታም ላይ የሽብር ተግባርን የፈጠሩት አብዛኛዎች የመጡት ለምሳሌ በብዛት ከሳውዲ አረቢያ ነው ወይም ከገልፍ አገሮች ውስጥ ነው። ምንም ጥፋት ያላደረሱ ሰዎች ወይም አገሮች በዚህ ውስጥ መካተታቸው ለመነጋገርም የሚያመች ነገር አይደለም፣ እንኳንስ በህግና በፖለቲካ ደረጃ ተገቢ ነገር ነው ለማለት እና ለመነጋገር የሚያመች ደረጃ ላይ ሳይሆን ምንም እውነት ላይ የተመሰረተ ነገር የሚመስል ስላልሆነ በዚህ ምክንያት ገና ከአነሳሱ ይሄ ነገር ወይ የአንድ ሃይማኖት ተከታዮችን ለማገድ ያነጣጠረ ለሳቸው የፖለቲካ ድጋፍ የሰጡ በሃይማኖት በኩል ያሉ ሰዎች ደስ እንዲላቸው እንዲታገሱ፣ የፈለጋችሁትን አድርጌያለሁ ለማለት እንዲችሉ ብቻ በፖለቲካ ጉዳይ ብቻ ላይ ተመስርተው ያደረጉት ወይንም ደግሞ ደጋፊዎቻቸው ለእስልምና እምነት ጥላቻ ስላላቸው ካለማወቅ የተነሳ ጥላቻ ስላላቸው በዚህ ምክንያት የተደረገ እንጂ በፖሊሲ ደረጃ እና በህግ ደረጃ በሪሰርች ደረጃ ምንም ድጋፍ የሌለው አይነት እርምጃ እንደሆነ ነው ለእኔም እንኳን የሚታይ ህገ መንግስታዊ ጥያቄ ላንሳ ፕሬዚደንቱ ስልጣናቸውን በመጠቀም ያወጡትን የጉዞ እገዳ በመቃወም ማገጃ የወጣው አንድ የወረዳ ፌዴራል ፍርድ ቤት ነው በዚህች ሀገር ፕሬዚደንቱን ጨምሮ ከህግ በላይ መሆን የሚችል ማንም ሊኖር እንደማይችል አስመስክሯል። እስቲ ይህን በዩናይትድ ስቴትስ በአስተዳደሩ በምክር ቤቱና በፍትህ አካላቱ መካከል ያለውን አንዱ ሌላውን የመቆጣጠር አሰራር ለሁላችንም በቀላሉ ሊገባን በሚችል መንገድ ያስረዱን። ይህን እንግዲህ በመጀመሪያ ላይ ያገደው ይሄ አፕተለት የሚባል ነው። የአፕተለት ቢሆንም በፌዴራል መንግስት ውስጥ ያለ የፌዴራል ዳኛ ነው ይህንን እገዳ ያደረገው። ይሄ የፌዴራል ዳኛ ደግሞ እገዳውን ያደረገው አሁን እንዳልኩት ህገ መንግስቱን የሚጻረር ነገር ነው። ከህገ መንግስቱ በላይ የሆነ ስልጣን ፕሬዚደንቱም የላቸውም። የራሳቸው የሆነ በመሰላቸው አኳኋን የሚሄዱበት ስልጣን የላቸውም። ያንን በሚተላለፉበት ጊዜ ህግን ስለሚተላለፉ ማንም ከህግ በላይ ስላልሆነ ፕሬዚደንቱም እንኳን ከህግ በላይ ስላልሆኑ እንዲህ አይነቱ የአምባገንነት አሰራር ከፍ እያለ እንዳይሄድ ከነዚህ ከሶስት የመንግስት አካላት ማለት በህግ በኩል ያለው፣ በፓርላማው በኩል ያለው የህግ አስፈጻሚ ያለው እየተጠባበቁ መሄድ አለባቸው። ይሄ የሚያሳየን እንግዲህ እንዳልኩት የወረዳ ደረጃ ሳይሆን የአፐለት በፌደራል ስራ ውስጥ አፐለት ቢሆንም ይግባኝ ተብሎ ደግሞ ዲስትሪክት የሚባል እንግዲህ በ ዘጠኝ ካሉት ውስጥ የዘጠነኛው ነው። ይሄንን ደግሞ ተመልክቶ የታችኛውን የፌዴራል አንደኛ ደረጃ ፍርድ ቤትን ትዕዛዝ ያጸናው። ይሄ እንግዲህ የሚያሳየው አንድ ነገር ነው። ለሁሉም ነገር ግልጽ እንዲሆን፣ ለህዝባችንም ግልጽ እንዲሆን ማንም ከህግ በላይ አይደለም በሚባልበት ጊዜ ማንም ከህግ በላይ አይደለም። የአሜሪካ የስርዓቱ የፕሬዚደንቱ እንኳን የፈለገውን ለማድረግ የማይችል በህግ ከህግ ውጭ የሆነ ነገር የሚያደርግበት ጊዜ እንደሚቆም፣ በዚህ ላይ ደግሞ የህዝብ ድጋፍ እንዳለ የአሰራሩን ድጋፍ እንዳለ ነው በግልጽ የሚያሳየን። ፕሬዚደንቱ በመጪው ሳምንት አዲስ አወጣለሁ ያሉት የጉዞ እገዳም በዚህ አይነት እንቅፋት ሊገጥመው እንደሚችል መገመት የሚቻል ይመስለኛል ቀደም ሲል ፍርድ ቤቱ ለውሳኔው ምክንያት ያደረጋቸው ጉዳዮች ካልተሻሻሉ። ለማንኛውም ወደ ሌላ ጥያቄ ልውሰድና ስልጣን በገዛ ፈቃዳቸው ለቀቁ ስለተባሉት የብሔራዊ ጸጥታ አማካሪ ማይክል ፍሊን እንነጋገር። ፍሊን ያስተዳደሩን እምነት አጥተዋል ተብሏል። ምን ማለት ነው ይሄ? እሳቸው እንግዲህ የፕሬዚደንቱ ከተመረጡ በኋላ የራሳቸውን አስተዳደር ይዘረጋሉ። ለመዘርጋት ደግሞ እያንዳንዱን ዲፓርትመንት የሚመራ ሰው ይመርጣሉ። እንግዲህ እነዚህ በመንግስት ደረጃ ያሉት ሴኔቱ ወይም ደግሞ በምክር ቤቱ ውስጥ የከፍተኛው አካል ሕገ መንግስቱ በሚጠይቀው መሰረት የዛን አካል አዎንታ ካላገኘ በስተቀር አንድን መስሪያ ቤት ለመምራት አንድን የሚኒስትር መስሪያ ቤት ለመምራት አይችሉም። እነሱ በዛ በኩል ሁለት ሰዎች ናቸው። አሁን ወደዛ ለማለፍም ያልቻሉት በዛ ደረጃ አንድ ሰው በሌበር በኩል ያለው ለማለፍም አልቻለም። ሌላው ደግሞ ትምህርት ቤት ሚኒስትር ትምህርት ቤት በኩል ያለው ሀምሳ ሀምሳ ብቻ ስላገኘች የአገሪቱ ምክትል ፕሬዚደንት ድምፅ ሰጥቶ ነው ወደዛ ለማለፍ የቻለችው። ይሄኛው ይሄኛው ግን በሚኒስትር ደረጃ የሚኒስትር ደረጃ ማዕረግ ቢኖረውም ከፍተኛ ደግሞ ስልጣን የስልጣን ቦታ ቢኖረውም ይህ የስልጣን ቦታ በፕሬዚደንቱ መስሪያ ቤት ውስጥ ነው የፕሬዚደንቱ ጽህፈት ቤት ውስጥ ነው። ስለዚህ የሴኔቱ አዎንታ አያስፈልገውም ነበረ። ከሳቸው ጋር ከፕሬዚደንቱ ጋር ለረጅም ጊዜ በተለይ በምርጫ ቅስቀሳው ጊዜው ከእሳቸው ጋር የነበሩ ያ ምንም ሳያወላዱ የደገፏቸው ሰው ናቸው እንጂ ሰውዬ። ስለዚህ ያለምንም የምክር ቤት አዎንታ ነው በፕሬዚደንቱ ጽህፈት ቤት ውስጥ ነገር ግን በጣም ከፍተኛ የሆነ ስልጣን ባለበት ቦታ ላይ የተሾሙት ያደረጉት ግን አደረገው የሚባለው ነገር ግን በተለያዩ ህጎች ላይ ህግን የሚጥስ ነው አደረጉ እየተባለው እና አሁን በኢንተሊጀንስ መስሪያ ቤቶች ሁሉ እየተደገፈ ያለው ፕሬዚደንቱ ከተመረጡ በኋላ ሩሲያ፣ የሩሲያ መንግስት በአሜሪካ ውስጥ ስለላ እና በተለይ የአሜሪካ ምርጫ ውስጥ በመግባት ለአንድ ወገን እንዲያዳላ አድርገዋል በሚባለው ወንጀል ምክንያት ፕሬዚደንት ኦባማ እርምጃ በሚወስዱበት ጊዜ ግድ የለህም ግድ የለህም ብሎ ለሩሲያ አምባሳደር ተናገሩ የሚባለው ነው። ይሄንን እንግዲህ የተጣሰው ነገር ምንድን ነው? የተናገሩት ነገር ውስጡ ገብተን እንኳን እንዲህ እንዲህ ነው የተባለው፣ ወደዛ በአንድ ደርስም፣ በዛን ጊዜ ዜጋ ነው የነበሩት ሌተናንት ጀነራል ማይክል ፍሊን በዛን ጊዜ ዜጋ ነው እንጂ የነበሩት ሹመትም አልነበራቸውም። አንድ ዜጋ ደግሞ የአሜሪካንን የውጭ ጉዳይ ፖሊሲ በሚመለከት ነገር እንደ ዜጋ ሆኖ ከሌላ የመንግስት መስሪያ ቤት ጋር ወይም ከሌላ መንግስት አምባሳደር ጋር ከተነጋገረ በሎገን አክት የሚባለውን ህግ ይጥሳል። ስለዚህ መነጋገራቸው ራሱ አሁን ወደ ውስጥ ገብተን ምን ተነጋገረው ወደ ተባለው ከመድረሳችንን በፊት ደውለው ከሩሲያ አምባሳደር ጋር ሆነው የአሜሪካን የውጭ ጉዳይ ፖሊሲ የሚመለከት ነገር መነጋገራቸው ራሱ የሚያስጠይቅ ነው። አሁን እሱ አይደለም ግን እንዲባረሩ ያደረጋቸው ነገሩ መሰረቱ፣ መነጋገራቸውም የተነጋገሩትም ደግሞ በድምፅ የተቀዳ ነገር ስለሆነ ወደፊት የሚወጣ ነገር ነው። አሁን እሳቸው ተባረሩ የሚባለው ምክትል ፕሬዚደንቱ ትክክል ያልሆነ ምክር ሰጥተው፣ ውሸት የሆነ ምክር ሰጥተው ህዝቡን እንዲያስተጓጉሉ ወይም እንዲያታልሉ አድርገዋል እና በዚህ ምክንያት ከእንግዲህ እምነት ሊኖረኝ አይችልም በዚህ ስራ ላይ የሚለው ጥያቄ በሚለው ነገር ላይ ብቻ ነው። ፕሬዚደንቱም ትናንትና ወጥተው የተናገሩት በዚህ ምክንያት ነው ያገለልኩት ነው ያሉት። ይሄ ነገር የሚቆም አይመስለኝም። ምክንያቱም ይሄ ትልቅ ቅሌት ሊሆን የሚችል ነገር ነው የሩሲያ በምርጫ ውስጥ መግባት እና የእሳቸው የቅስቀሳ ድርጅት ደግሞ ከሩሲያ ጋራ ግንኙነት ማድረጋቸው በምንም አይነት የማይቀር ትልቅ ቅሌት ሊሆን የሚችል ነገር ነው። እንግዲህ ወደዛ ደግሞ አልደረስንም። የማይክል ፍሊን ስራ መልቀቅ እንደተመለከት ብቻ ላይ ስለጠየቀኝ ነው እንዲህ ያልኩት። ወደፊት ግን ልናየው እንችላለን። ይሄን ግን እኮ ፕሮፌሰር እዝቅኤል፣ ማይክል ፍሊን ስልጣን እንዲለቁ የተገደዱት ከሩሲያ ጋር አላቸው በተባለው ግንኙነት ከሆነ አለቃቸው ዶናልድ ትራምፕ የበለጠ ተወቃሽ አይሆኑም ወይ? ሚስተር ትራምፕ እኮ ናቸው ከዋናው የዩናይትድ ስቴትስ የኔቶና የአውሮፓ ህብረት ጸር ናቸው ለተባሉት የሩሲያው መሪ ቭላዲሚር ፑቲን አድናቆት ሲቸሩና አሁንም ከሞስኩ ጋር ያለውን ግንኙነት ለማሻሻል እየሰራሁ ነኝ የሚሉት ይህንንስ እንዴት ያውታል? እንግዲህ ጥያቄው አለ። ጥያቄው ተነስቷል። ፕሬዚደንቱ በቅስቀሳው ጊዜ በጣም የሚወዷቸውና የሚያከብሯቸው ጥሩ መሪ ናቸው ብሎ ከሚያደንቋቸው ከአለም መሪዎች አንዱ አንድ ሰው ቢኖር የሩሲያው ፕሬዚደንት ቭላዲሚር ፑቲን ነው። ከሳቸው ጋር አድናቆት እንዳላቸው እና ግንኙነት እንዳላቸው እና ከፍተኛ አድናቆች እንዳላቸው የታወቀ ነገር ነው። አሁን በተባለው ነገር ላይ ግን ማይክል ስሌን እራሳቸው በተጠየቁ ጊዜ ፕሬዚደንቱ መመሪያ አልሰጡኝም፣ ከሱ ጋር እንድናገር አልሰጡኝም ይላሉ፣ ይባላል። ፕሬዚደንቱም እንዳልተናገሩ፣ በዚህ ነገር ላይ መመሪያ እንዳልሰጡ ነው የሚናገረው። ይሄ ነገር ግን እውነት መሆኑ እንዳልኩት ይሄ እያደገ ያለ ቅሌት ስለሆነ ጉዳዩ የአንድ ፕሬዚደንት ወይም የአንድ ፓርቲ ጉዳይ ሳይሆን የአገሪቱ የጸጥታና የመከላከያና የህዝብ ጥበቃ ጉዳይ ስለሆነ የሚቀር ነገር አይደለም። አሁን ባለን እውቀት ደረጃ ግን ባለን መረጃ ደረጃ ግን ፕሬዚደንቱ መመሪያ ያልሰጡትም ለማይክል ፍሊን ስለዚህ በራሱ ምክንያት ነው እየተባለ ነው ከስራ አስተሳሰፍ የተወገዱት። ይሄ የሚወሰነው ገና ምክር ቤቱ ወይም ደግሞ የነፃ የሆነ አቃቤ ህግ ከተመሰረተ በኋላ እያንዳንዱን ነገር ካየ በኋላ በሚወስነው ነገር ነው። እሱ እስካልሆነ ድረስ ፕሬዚደንቱ ይሄን አድርገዋል ለማምለት ለማለት አይቻልም። ጥርጣሬው ግን አለ። አብዛኛው ሰው ይሄንን ነገር የተባሉትንና እሳቸው ያደረጉትን ነገር አያይዘው አሉበት ለማለት ይቻላል። ይሄ በህግ ፊት ግን ተቀባይነት ስለማይኖረው መጣራት አለበት። ስለዚህ ነው ይሄ ነገር እያደገ ያለ ቅሌት አሁ እንዳሉት ደግሞ የፕሬዚደንት ዶናልድ ትራምፕ አስተዳደር ከሩሲያ ጋር አለው ስለተባለው ግንኙነት ምክር ቤቱ ምርመራ ጀምሯል። ወዴትና እስከምን ሊያመራ ይችላል? ይላሉ ይሄ የምክር ቤቱ ምርመራ በሁለት መንገድ ሊሄድ ይችላል። እንግዲህ ምክር ቤቱ ውስጥ ኃላፊዎቹ ማለት የመርማሪዎቹ ሊሆኑ የሚችሉት የፕሬዚደንቱ የሪፐብሊካን ፓርቲ መሪዎች ናቸው። አንደኛ ፕሬዚደንት ዶናልድ ትራምፕ ፓርቲው ሊያደርገው የሚፈልገውን ነገር እንዳያደርገው የሚያደርገው እንቅፋት ሆነው ከታዩባቸው፣ ወደፊትም ደግሞ ብዙ ጥያቄዎች ሊነሱ ስለሚችሉ በቀስቀሳው ጊዜ ያልተመለሱ ብዙ ጥያቄዎች ስላሉ እኚህ ሰውዬ በምን በንግድ ስራ ላይ ብዙ ጊዜ ሲሰሩ የነበሩ ስለሆነ ስለ ታክሳቸው ስለ ስራቸው ብዙም የታወቀ ነገር ስለሌለ ብዙ ነገር ሊመጣ ይችላል። ስለዚህ የወደፊት የፖለቲካ አካሄዳችንን እና ድምፅ የማግኘት ችሎታችንን ያቃውስብናል፣ ይገልብናል ካሉ እኔ እንደሚመስለኝ ይሄ ነገር ከሚቀጥል ፕሬዚደንት ዶናልድ ትራምፕ ተወግደው ከሳቸው በኋላ ያሉት ፔንስ ፕሬዚደንት ቢሆኑ ሊመርጡ ይችላሉ። ይሄንን ነገር ጊዜ ካልክሌት ያደርጋሉ እነሱ። ወይንም ደግሞ ይሄ ነገር አያዋጣንም ካሉ ፕሬዚደንቱን እንዳይመረምሩ ምክንያት እየፈጠሩ ብዙ ምክንያቶችን እየፈጠሩ እንዳይመረመር ያደርጋሉ። ሁለተኛው መንገድ ደግሞ ይህንን ለማወቅ ያለው መንገድ ደግሞ ፕሬዚደንቱ ራሳቸው የሚሾሙት አቃቤ ሕግ ነው። እሱን ደግሞ እሳቸው አይሾሙም። ስለዚህ አሁን አይታወቅም። ነገር ግን ይሄ ነገር አይቀርም። ከሁለት ዓመት በኋላ ለውጥ ሊመጣ ይችላል። ስለዚህ ከሁለት ዓመት በኋላ ለውጥ ከመጣ፣ በምክር ቤቱ ውስጥ ዴሞክራቶች የበላይነት ካገኙ ሊቀጥል ይችላል። ለአሁኑ ግን አካሄዱ ሊታወቅ አይችልም። ይህንን የሚወስኑት የፖለቲካ ወደፊታቸውን ተመልክተው በምክር ቤቱ ውስጥ ያሉት የሪፐብሊካን ፓርቲ መሪዎች ይሻለናል ብለው የሚወስኑት ነገር ነው። አንድ ነገር ግልጽ መሆን ያለበት እነዚህም በምክር ቤት ውስጥ ያሉት ሰዎች የፖለቲካ ሰዎች ስለሆኑ የራሳቸውን የፖለቲካ ጥቅም እያዩ ነው እንጂ የሚወስኑት ኦ አገር ምን ልትሆን ትችላለች በሚለው ነገር ላይ ብዙ ጊዜ ቶሎ ብለው ውሳኔ ሊሰጡ አይችሉም። ነገርየው ወደ ውጭ ወጥቶ እነሱንም ራሳቸውን በቅሌት ይዟቸው ሊሄድ የሚችል እስካልሆነ ድረስ አሁን ገና ነን፣ አልደረስንም ግን እናያለን በጊዜ ውስጥ። እሺ፣ በመጨረሻ ፕሮፌሰር እዝቅኤል በዩናይትድ ስቴትስ አዲስ መሪ በመጣ ቁጥር በአጠቃላይ ለአፍሪካ በተለይ ግን ለኢትዮጵያ ምን ፋይዳ ይኖረዋል የሚሉ ጥያቄዎች ይነሳሉና የሚስተር ትራምፕ መፈክር ቅድሚያ ለአሜሪካ የሚል ሆኖ ሳለ ለኢትዮጵያ ምን ይበጃሉ? የፖሊሲ ለውጥ ሊኖር የሚችል ይመስሎታል? ይሄ ምን ማንም ሰው ሊያውቅ አይችልም። ምክንያቱም ፕሬዚደንት ትራምፕ አሁን ፕሬዚደንት የሆነ ትራምፕ አብዛኛውን ጊዜ ሲሉት የነበረው በኢኮኖሚ ጉዳይ ይሁን፣ በሀገር መከላከያ ጉዳይ ይሁን፣ በወንጀል በኩል ይሁን አሜሪካን በዚህ ነገር ሁሉ ቦታ የላት ተጎድታለች የሚሉት ነገር በእውነት ላይ የተመሰረተ አይደለም። ለእነዚህ ነገሮች ደግሞ መልስ እሰጣለሁ ብለ ይሄ ነው የእኔ ፓሎች ብሎ የተናገሩበት ነገር የለም። አሜሪካ ያለ አሜሪካ ወይም አሜሪካ ትቅደም ከማለት በስተቀር ፖሊሲያቸው ምን እንደሆነ በእውነት ለማወቅ በአንድ ሁለት ቦታ ላይ ካልሆደ በስተቀር ለማወቅ አይቻልም። ለመገመት የምችለው እኔ ሊለወጡ ይችላሉ። ለመገመት የምችለው አፍሪካንና ኢትዮጵያንን በሚመለከት ረገድ አሜሪካ ትቅደም በሚሉበት ጊዜ አሜሪካ ከውጭ ሀገር ወደ ሀገሯ ትመለስ የሚል አይነት የውጭ ጉዳይ አስተሳሰብ ስላላቸው በተለይ አፍሪካ ላይ ደግሞ ምንም ሀሳብ ስለሌላቸው ወደፊት ኢትዮጵያን የመርዳት ነገር ሊቀንስ ይችላል እየገምታለሁ። ምክንያቱም ሀሳባቸው አይታወቅም። የምናውቀው ነገር ደግሞ ከአስተሳሰባቸው፣ ከአመለካከታቸው ከተነሳን አፍሪካ እና ሌላው ቦታ ለአሜሪካ አይጠቅምም ብሎ የሚያስቡ አይነት ነገር ናቸው። በአጠቃላይ ግን የፕሬዚደንት ዶናልድ ትራምፕ የውጭ ጉዳይ ዶክትሪን ይሄ ነው ብሎ ለማለት ምንም ነገር ስለማይቻል የተመረጡትም ለማፈራረስ ካልሆነ በስተቀር ለመገንባት ስላልሆነ በኔቶ ጉዳይ ላይ መካከለኛው ምስራቅ ላይ የድሮውን ነገር ሁሉ አፍርሼ እኔ አዲስ ጀምራለሁ ያሉ አዲሱ መንገድ ግን የታወቀ ነገር ስለሌለ እንዲህ ነው ብሎ ለመናገርና ለመናገርና ችንተና ለመስጠት አስቸጋሪ ሁኔታ ላይ ነው የምንገኘው። አሁን ፕሮፌሰር እዝቅኤል ጋቢሳ በላንሲንግ ሚሽገን ኬተሪንግ ዩኒቨርሲቲ የታሪክ መምህር ለሰጡን አስተያየት ከልብ አመሰግናለሁ። ጀርስት ነው አመሰግናለሁ። ሰሎሞንና እንግዳውን እናመሰግናለን። የትራምፕ አስተዳደርና ፖለቲካዊ ችግሮቹ በሚለው ዙሪያ ነበር ውይይቱ የቀረበው። እንዳዳመጣችሁት ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እስከ ምሽቱ አራት ሰዓት አብረን እንቆያለን። መልካም ምሽት። የሙዚቃ ቃና ይቀጥልና እስከ ማጠቃላያ ዜና ማሰሚያ ድረስ ያቆያቸዋል። መልካም ምሽት። እንደምናመሻችሁ እንደምትሰነበታችሁ፣ የሙዚቃ ቃና አድማጮች ጤና ይስጥልኝ። ሰዓቱ ከአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል ምርጥ ምርጥ ጣዕም ያላቸው ዜማዎች ወደ እናንተ የሚደርስበት የሙዚቃ ቃና ፕሮግራም ነው። ዘፈኖቹ መራርጬ በመስተንግዶ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁ ይቆዩ። እንግሊዛዊቷ ድምፃዊና የዘፈን ግጥም ጸሐፊ አደል የእሁድ ምሽቱን ሀምሳ ዘጠነኛውን የግራሚ ሽልማት ሰበሰበችው። በአምስት ዘርፎች አሸንፋ አምስቱን የግራሚ ሽልማቶች የታቀፈችው አደል ለዚህ የበቃችው እጅግ ታዋቂ ስፍር ቁጥር የሌላቸው አድናቂዎች ያሏትን አሜሪካዊት ድምፃዊ ቢዮንሴን አሸንፋ ነው። ሽልማቷን ልትቀበል ወደ መድረክ ስትወጣም ስለ ራሷ ከማውራት ይልቅ ቢዮንሴን አሞካሽታታለች። ልዕልቴነሽ ብላታለች። አደል በ2015 ያወጣችውና በሀምሳ ዘጠነኛው የግራሚ ሽልማት ላይ በምርጥ ነጠላ ዜማ አሸናፊ የሆነችበትን ሀላው የተሰኘ ዜማ and i dumped a lot. hello. it's me. i was wondering if after all these years you'd like to meet to go over everything. they say the time's supposed to heal you, but i ain't done much healing. hello. can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. say yeah. yeah. 59ኛው የግራሚ ሽልማት ላይ በበርካታ ዘርፎች ታጭታ የነበረችው ቢዮንሴ በባዶ አልተመለሰችም። ሌሞኔድ በተሰኘው አልበሟ በሶስት ዘርፎች ሶስት ሽልማቶችን ተቀብላለች። መንታ ጽንስ የቋጠረችው ቢዮንሴ በመድረክ ላይም ልዩ ችሎቷን የሚያሳይ የዳንስ ትርኢት አቅርባለች። በነገራችን ላይ ቢዮንሴ እርግዝናዋን የሚያሳየውንና በማህበራዊ ሚዲያ ላይ እንደዚሁም በትዊተር ገጽ ላይ በሚሊዮን የሚቆጠሩ ተመልካቾችን ቀልብ የሳበውን ፎቶግራፍ ያነሳት የካሜራ ጥበብ ባለሙያው ትውልዱ ኢትዮጵያዊ ነው። ቢዮንሴ በሶስት ዘርፎች አሸንፋለች። አሸናፊ በሆነችበት አልበም ውስጥ የተካተተውን ሆልድ አፕ ልጋብዛችሁ። ለምሽቱ ምርጫ ያድርገዋለሁ። ሆልድ ፕ Can't you see there's no other man above you? What a wicked way to treat the girl that loves you. Oh love, they don't love you like I love you. Oh down, they don't love you like I love you. Something don't feel right because it ain't right. Especially coming up after midnight. I smell your secrets, and I'm not too perfect to ever feel this worthless. How did it come down? Did it see? You know I kept it fun. There's something that I'm missing, maybe my head for one. What's worst? Looking jealous or crazy? Jealous or crazy? Or like being walked all over lately? Walked all over lately? I'd rather be crazy. Hold up, they don't love you like I love you. Slow down, they don't love you like I love you. Back up, they don't love you like I love you. Step down, they don't love you like I love you. Can't you see there's no other man above you? What a wicked way to treat the girl that loves you. Oh, love, they don't love you like I love you. Slow down, they don't love you like I love you. Let's imagine for a moment that you never made a name for yourself. A master wealth. They had you labeled as a king. Never made it out the cage, still like that moving in them streets. Never had the baddest woman in the game up in your sheet. Would they be down to right now? They used to hide from you, lie to you. But y'all know we were made for each other, so I find you and hold you down. Missing say Hold up, they don't love you like I love you. Slow down, they don't love you like I love you. Back up, they don't love you like I love you. Step down, they don't love you like I love you. Can't you see there's no other man above you? What a wicked way to treat the girl that loves you. Hold up, they don't love you like I love you. ከቢዮንሴ ወደ አደል ስራ ነው የምንመለሰው። በሽልማት እንድትንበሸበሽ ካደረጋት የዓመቱ ምርጥ አልበም 25 ስራዋ ላይ Send my love Merchano. ከአደል አሁንም ወደ ቢዮንሴ ነው የምንመለሰው፣ ምክንያቱም የእሁዱን 59ኛ የግራሚ ሽልማት ያደመቁት እነዚህ ሁለት እንስት አርቲስቶች ናቸውና፣ የተሸለመችበት አልበም መጠሪያ የሆነውን ሌምኔድ ልጋብዛችሁ። Take my heart, you won't take my soul, you won't take my የምትከታተሉት የሙዚቃ ቃና ፕሮግራምን ነው። የሙዚቃ ቃና ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ እና ሌሎችም የዜማ ስልቶችን የያዙ ሙዚቃዎች ተከሽኖ ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራም ነው። ለዛሬ ደግሞ ሃምሳ ዘጠነኛውን እና ሎስ አንጀለስ ውስጥ የተካሄደውን የግራሚ ሽልማት በጨረፍታ እየቃኘን ነው። ሌላው ከአሸናፊዎቹ መካከል በሂፕሆፕ የሙዚቃ ስልት በምርጥ አዲስ ድምጻዊና በምርጥ የፖፕ ሙዚቃ ሶስት ሽልማቶችን ያገኘው ቻንስ ዘ ራፐር ሲሆን ዴቪድ ቦዊም በተመሳሳይ ሶስት ሽልማቶችን አግኝቷል። ማርኒ ሞሪስ ደግሞ ማይቸርች በተሰኘው ዘፈኗ በምርጥ የሀገረሰብ ሙዚቃ ሽልማት አግኝታለች። ለምን ማይቸርች የተሰኘውን የማርኒ ሞሪሰን ዘፈን አዳምጠን እንመለስም? i've come i cold, cold, cold heart burning Hotter than a ring of fire ማርኒ ሞሪስ በሀገረሰብ ሙዚቃ ዘርፍ ሽልማት ያገኘችበትን ማይ ቸርች የተሰኘውን ዜማ ነበር ያደመጥ ነው። መቼም አደል አምስት ሽልማት አግኝታ ታ ሁለት ዘፈን ብቻ እንሰማላት? ቅዳሜን ለእሷ ነው የምናረገው፣ ምሽቱ የእሷ ነው። በ25 አልበሟ ላይ ከተካተተው ስራዋ ሄን ዊ ወር ያንግ ስትል የተጫወተችውን ዜማዋን እንስማላት። Everybody loves the things you do. From the way you talk to the way you move. Everybody here is watching you. Cause you feel like home. You're like a dream come true. But if by chance you're here alone can i have a moment before i go cuz i've been by myself on Cause nobody told me that you'd be here. በዘንድሮ የግራሚ ሽልማት ላይ ዚጊ ማርሊም በምርጥ የሬጌ ሙዚቃ አሸናፊ ሆኗል። ላቭ ኢዝ ማይ ሪሊጅን የዚጊ ማርሊ ዜማ ነው። ጋብዣቸዋል። የተከበራችሁና የተወደዳችሁ አድማጮች እዚህ ጋር አንድ ነገር ጣል ላድርግ። ይህ ወር የአሜሪካውያን የጥቁሮች ታሪክ ወር ነው። ለዚህ ወር መታሰቢያ በአሜሪካ የጥቁሮች የመብት ትግል ውስጥ በሙዚቃ ስራው ከፍተኛ ተሳትፎ የነበረውን ሳምኮክ ዜማ እናዳምጥ። ኤ ቼንጅስ ጎና ካም ይለናል ሳምኮክ። Just like the river I've been running ever since. It's been a long, a long time coming, but I know a change gonna come. Oh, yes, it will. It's been too hard to living, but I'm to die. I don't know what's up there beyond the sky. It's been a long, a long time coming, but I know a change gonna come. Oh. Somebody keep telling me don't hang around. It's been a long, a long time coming. But I know a change gonna come. Oh, yes, it will. Then I go. Say brother, help me please. But he winds up knocking me. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ስትከታተሉ የነበረው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ሲተላለፍላችሁ የቆየውን የሙዚቃ ቃና ፕሮግራም ነበር። በአዴል ወተር አንደር ዘ ብሪጅ በተሰኘው ዜማ ልሰናበታችሁ። እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በእኔ በኩል ደናደሩ ጽዮንን እናመሰግናለን። ለሙዚቃው ማጠቃለያ ዜና ላሰማ እና እንሰናበት። ከሰላሳ ሺህ በላይ ኢትዮጵያውያን በፋሽስት ኢጣሊያ ወራሪ ጦር የተጨፈጨፉበት ሰማንያኛ ዓመት ነገ በኢትዮጵያና ና በመላው ዓለም ባሉ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች ዘንድ ታስቦ ይውላል። በነገ ፕሮግራማችን ሰፊ የሆነ ልዩ ዝግጅት ይቀርባልና እንድትከታተሉ እንጋብዛለን። በዚህ የአውሮፓውያን 2017 ዓ ም ብዙ መቶ ሺህ የሶማሊያ ህጻናት ለረሃብ ይጋለጣሉ ሲል የተባበሩት መንግስታት ድርጅት አስጠንቅቋል። 180 ሺ ልጆች አጣዳፊ ነፍሰ አድን እርዳታ ያስፈልጋቸዋል ሲልም ድርጅቱ አስታውቋል። ከደቡብ ሱዳን ከፍተኛ ባለስልጣናት አንዱ የሰራተኛ ጉዳይ ሚኒስትሩ ጋብሪኤል ዶፕ ላም የተባሉት ስራቸውን በፈቃዳቸው ለቀቁ። የፕሬዝደንት ሳልቫ ኪር አስተዳደር ለሀገሪቱ ችግሮች መፍትሔ ሊያመጣ አለመቻሉ በጣም እያናደደኝ ቆይቷል ብለዋል። እኚሁ ስራቸውን የለቀቁት ባለስልጣን በ19 በ22 እና በ25 ሜትር ባንድ እስከ ምሽቱ 4 አራት ሰዓት ያሰማ ነው የሚያዘጋጀነው ፕሮግራም እዚህ ላይ ተጠቃሏል። መልካም ምሽት። በነገራችን ላይ ነገ እሁድ የካቲት 12 የካቲት 12 የሰማዕታት ቀን መታሰቢያ ነው። ልዩ ፕሮግራም ይኖረናል። እንድታደምጡ ከወዲሁ እየጋበዝኩ እሰናበታለሁ።